የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ1922ና 25 ሜትር ባንዶች ዘወትር ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመራል። በክብር በክብር ክብር በስልጣኔ ተራቆ እንዲህ ሰማያ ሰማያት ሲነጋ ክብር ምን እንደሆነ ገና ማያውቅ እንግሊዝ ደንቆሮ ነው ለካ። ይገርማል፣ ለካ ቁጭ ብለው ከጠበቁት ዘመን ጉድ ወልዶ ያሳያል። ይኸው ይሄ ጊዜ የሰጠው ቅል ይሄ ጅል የእንግሊዝ ጄኔራል የአንድ የኢትዮጵያ ንጉሠ ነገሥት እጅ መጨበጥም ይመኛል እኮ እጄን የኔን ይሄን እጅን ስንት ጀግና እንደ ቆሎ በፍኑ ይዞ የኖረ ምን ያደርገው ስሜን እንጂ በሩቁ እንግሊዝ ዝጀና አውቀው። ዛሬ ምሽቱን ትያትር ቤት ጎራ ሳምል አልቀረንም ወይስ እስ ቲያትር ቤቱ ወደኛ ጎራ ብለዋል። እንበላቸው ተናስተልኝ፣ ይግቡ፣ ይቀመጡ፣ ይቀመጡ፣ ይቀመጡ። ጎራታ ይባላል። ድሩም ቤት፣ ድንቅ ቤት፣ ደፈጣ ውጊያ ታላቅ ጀብዱ የሚካሄድበት ያልታወቀ ጦር ሜዳ፣ ያልታወቀ ጦር ሜዳ። አዎ ምን ማለት ነው? አልኩን ማለት ነው ጤና ያለው ነው። እንዴት የሚወዳት ጠቦት ነበረችኛል እኔ እየቀለብኳት አንታ ነከትካት። እንዴት ምን ማለቱ ነው? ያልኩህን ማለት ነው። በእርግጥ ቲያትር ቤቱ ዛሬ ከአሜሪካ ድምፅ ስቱዲዮ ሁለት ውስጥ ነው አሁን እንደ ቅደም ተከተላቸውም እውቁ ተዋናይ ስራፌል ተካ በቴዎድሮስ ራይ፣ እውቁ ተዋናይና አዘጋጅ ቴዎድሮስ ተስፋዬና ሌላው ታዋቂ ተዋናይ መለሰ ወልዱ በወንድ ላጤው መዘዝ ቲያትሮቻቸውን እንደሚጫወቷቸውን ይሰማናቸው። ናቸው በዋሽንግተኑ የጣይቱ ባህልና የትምህርት ማዕከል ጋባዥነት ቲያትሮቻቸውን ይዘው ወዲህ ወደ ዩናይትድ ስቴትስ ብቅ ያሉት እንግዶቻችን አብረውንም ያመሻሉ። ከዚያ ሌላ ንጉሳት ሊሉ ባለፈው የጀመረውን ዛሬ ያጠቃልላል። አሁን ሃምሳኛ ዓመቱን በ ቅርቡ ስላከበረው የኢትዮጵያ ቴሌቪዥን እርሱ የነበረበትን የጥንቱን ትዝታ ከሚያወጋ እንግዳው ጋር ይመለሳል። አድማጮቻችን እንደምን ሰነበታችሁ፣ እንደምን ሳመሻችሁ፣ እኛ ደህና ነን። ዛሬ አየሩም ደስ ይላልና ደስ የሚል ምሽት አብራችሁን እንድታሳልፉ ግብዣችን ነው የዛሬውን የየካቲት 20 2008 ዓ ም ፕሮግራማችንን ከሚያቀነባብርልን ከንጉሥ ታምሬ ጋር አዘጋጅና አቅራቢዎቹን የአዲሱ አበበና እኔም አሉላ